እንዴት ያለ ነው? አረ ለመሆኑ ውስጥ ወዴት እያመራን ይሆን ስንል ጠይቀን፣ ያሳስቡናል፣ ያነጋግሩናል ባልናቸው የአገር ጉዳይ ጭብጦች ላይ ትኩረት አድርገናል። አሁን በዚያች አገር ነገ ሁነኛ መንገዶችና አቅጣጫዎች ዙሪያ ልንነጋገር! ዛሬም ሁለት እንግዶች ጋብዘናል አቶ ያሬር ጥበቡና ዶክተር ዳንኤል ተፈራ ናቸው። ዛሬም በመግቢያችን እንደ ጠቀሙ ነውና ከዓመት በፊት ገና ይህን ልዩ ፕሮግራም ሀ ብለን ስንጀምር እንደ ገለጥንላችሁ፣ በያላችሁበት መነጋገራችሁ እናም የሚበጁ ነገሮች ላይ ማትኮር መቻላችሁ የፕሮግራሙ አብይ ዓላማ ነውና አሁንም በአክብሮት ተጋብዛችኋል። በኢትዮጵያ ጉዳይ ግድ የሚላቸው ለረዥም ጊዜ በኢትዮጵያ ጉዳይ የሚጽፉ በተለያዩ መድረኮችም ሀሳባቸውን የሚፈነጥቁ ሰዎች የምንጋብዝበት ልዩ ፕሮግራም ነው። ዶክተር ዳንኤል ተፈራ ከዊስካንሰን፣ አቶ ያሬ ጥበቡ ከዋሽንግተን አጎራባቿ ሲልቨር ስፕሪንግ ከተማ ወደ አገር ጉዳይ ፕሮግራማችን እንኳን በደህና መጣችሁ። በጣም አመትናለቆያል። ከሩቅ ልጀምር። ዶክተር ዳንኤል በኢትዮጵያ ጉዳይ በስፋት ይጽፋሉ፣ ይሁነኝ ብለውም ይከታተላሉ። ወደ ዋና ዋናዎቹ የውይይታችሁ አበይት የትኩረት ጭብጦች ከመዝለቃችን በፊት የሰሞኑን ሁኔታ ብንመለከት የአገሪቱን የልብ ትርታ የፖለቲካ ትኩሳት እንደምን ትለኩታላችሁ? በምን አይነት ሁኔታ ላይ ነው ያለችው አገሪቱ ትላላችሁ? እንደናንተ መረዳት፣ አሁን እንደምናየው እኔም እዚህ መጨረሻ ኢትዮጵያን ለማዳን በሚል ርዕስ ተጻፍኩት ላይ እንዳየኸው የአሁኑ ሁኔታ በጣም አስጊ ይመስለኛል ህዝብ ይጋጫል፣ በሰፊው ይታያል። ጉዳቱም የምናየውና የምንሰማው ነው። አሁኑ ሁኔታ በጣም አስጊ ነው። እኔ እንደሚመስለኝ መሪዎቹ ትልቅ ትኩረት ሊሰጡት ይገባል። ይህንን ችግር ለራሳቸውም ጥቅም ብለው መፍትሔ ሊያገኝለት ይገባል። እዛም ወረቀቱ ላይ እንደጠቀስኩት ይሄ ከዛሬ ሀያ አምስት ዓመት በፊት የመሰረቱት ክልል ስርዓት ያመጣው ጠንቅ መሆኑን ጠቅሻለሁ። ከዛ በፊት ግን የኢትዮጵያ ህዝብ ከሞላ ጎደል ተፋቅሮ የሚኖር ተረዳድቶ የሚኖር ህዝብ ነበረ። ያ ስርዓት የክፍለ ሀገር ስርዓት ነው። በሰላም ታሪክ ያለው ከብዙ ጊዜ ጀምሮ ሲወርድ ሲዋረድ የመጣ በኢኮኖሚ፣ በጂኦግራፊ፣ በታሪክ የተሳሰረ ስርዓት ነበረ። እሱን ማጥፋታቸው ችግር ፈጥሯል። ይህ ችግር አሁን ተጠራቅሞ አስጊ ሁኔታው ደርሷል። ይሄ ነው የምገምተው። መልካም እንዲሁ በአጭሩ የመደርደሪያውን እድል ልስጦ። አቶ ያሬድ እርሶ በትግሉ ወቅትም ወደ ስልጣን ላይ የመጡ ኃይሎች በቅርበትም የሚያውቋቸው መሆኑን እንረዳለሁ። ከሀያ ስድስቱን አመታት የነበሩትን ሁኔታዎችን በመከታተል በሚጽፏቸው ጽሁፎች ተሳትፎ እናውቃለሁ። እርሶስ ዛሬ ያለውን ይህን ያሳስባል፣ ያስጨንቃል፣ የከፋ ነገር እንዳይመጣ የሚባልበት ሁኔታ እንዴት ነው የተረዱት? የኢትዮጵያን ፖለቲካ ትኩሳት እንዲሁም ማህበራዊ ሁኔታዎች የቃኙበትን ጠር ያለ ግምገማውን እንውሰድ። አመሰግናለሁ፣ አሉላ ለተሰጠኝ እድል። ወደ ቮይስ ኦፍ አሜሪካ ስመለስ ከረጅም አመታት በኋላ ነው ያለውን ሀገራዊ ሁኔታ ማየው። ያው ባለፉት ሀያ አምስት አመታት በህገ መንግስት ደረጃ ተደንግጎ የጸደቀው በብሔረሰቦች ማንነት እና በዋናዎቹ ቋንቋዎች ዙሪያ የተመሰረተው የፌዴራል ህብረት እና በአንድ ፓርቲ ማዕከላዊነት ከነዚህ ይሄም አንድ ፓርቲ ደግሞ በአብዛኛው የህዝባዊ ወያኔ ሀርነት ትግራይ ወይም ቲፒኤልኤፍ ተብሎ በእንግሊዝኛ ምህጻረ ቃል የሚታወቀው የዛ ሀይል አመራር ላይ የተቃኘው የአመራር አካሄድ የመጨረሻ ጉልበቱና አቅሙ ላይ ደርሶ ማሽቆልቆል የጀመረበት ሁኔታ መፈጠሩ በአንድ በኩል የክልላዊ ማንነት እየጠነከረ መምጣት ከዚህ ማንነት በመነሳት ህዝቦች መብቶቻቸውን እየጠየቁ የመሄድ እነዚህን መብቶች ለማፈን ማዕከላዊ መንግስቱ የወሰዳቸው ወታደራዊ እና የደህንነት ሴኪሪቲ እርምጃዎች የህዝቡን ብሶት ይበልጥ ያባባሱበት በተለይ በኦሮሚያ ደግሞ የወጣቱን ቁርጠኝነት ይበልጥ ያስከተልበት ሁኔታ መፈጠር እነዚህ የኢህአዴግ አባል ድርጅት የሆኑትንም ድርጅቶች ራሳቸውን እና አመራሩን በህዝባዊ ትግሉ እና ያለውን እስታተስኮ ወይንም የቆየውን አመራር ደግፎ በመቆም መሀል ምርጫ ማድረግ የሚገደዱበትን ሁኔታ መፍጠሩ ይሄ ነው ያለው የፖለቲካ ድቀት ቢመስለኝ እና ከዚህ የፖለቲካ ድቀት እንዴት መውጣት እንችላለን፣ ሌላውን እንግዲህ ማየት እንችል ይሆናል ብዬ አስባለሁ። መልካም። በአሳሳቢነት የሚታዩትን በተለያዩ ወገኖች በጽሁፎች የሚንጸባረቁትን በተለያዩ መድረኮችም የሚመጡትን እናስቀድም። ጎጥ የለየ ግጭት እንዳይቀሰቀስ አሁን የሚታዩትም የተለያዩ አካባቢዎች አሁን ቀደም ተከስተዋል የተባሉ የተዘገቡ አሉትም ወደ ተባባሰ ሁኔታ እንዳይገቡ የሚለው የብዙዎችን ቀልብ ሳቢ ይመስላል። የኢትዮጵያ ጉዳይ አጥኚ የሆኑት ፈረንሳዊ የታሪክ ተመራማሪና ጋዜጠኛ ረኔ ለፎ በቅርቡ በጻፉት ጽሁፋቸው የጎሳዎች ግጭት በኢትዮጵያ የሆነውን ነገር እንመልከት በሚለው ጽሁፋቸው አደገኛ ሁኔታዎች በአመታት ውስጥ እያደጉ መምጣታቸውን ያስረዳሉ። ሌላ የግል ጸሐፊ ግርሃም ፒብልስ ከኢትዮጵያውያን ውጭ የሆኑትን ትዝብቶች ጎላ አድርጌ ለማምጣት ነው። ወገንተኝነት ወይም ሌሎች አጨቃጫቂ ነገሮችን ቀለል ለማድረግ ያህል ነው የመረጥኩት። እነኝም ሁለት ጽሁፎች ኢትዮጵያ የጎሳ ግጭቶች በመንግስት የተቀረጹ የሚል አይነት ስሜት የሚያንጸባርቅ ጽፈዋል። መንግስቱን ተጠያቂ የሚያደርጉ ወገኖች ገነው ወጥተዋል። በእርግጥ ጎጥ የለየ ግጭት አሳሳቢ ይመስሎታል? ዶክተር ዳንኤል አሁንም እርስዎን ላስቀድም። እሺ በጣም አመሰግናለሁ አቶ አሉላ። አሁን የምናየው የህዝብ ግጭት ነው። መንግስት ግጭቱን ፈጠረ የሚባለው ትንሽ ከምናየው ወይም መረምረው ጋር የተያያዘ አይመስለኝም። እነዚህ ምዕራባውያን ጸሐፊዎች ያልካቸው አይቻሉ እነሱ የሚጽፉትን። አሁን የሚያስፈራው የህዝብ ግጭት ነው። ይሄ የህዝብ ግጭት ተቀስቅሷል መንግስት ሰራው ወይም ህወሀት ፈጠረው ከማለት ይልቅ ይህ የህዝብ ግጭት ኢትዮጵያ ውስጥ ለኢትዮጵያ ታሪክ አዲስ ነው። ይህንን በደንብ አድርገን መገንዘብ አለብን። ይህ ሊሆን የቻለው ትክክለኛው የክፍለ ሀገር ስርዓት በታሪክ፣ በጂኦግራፊ፣ በኢኮኖሚ ተሳስሮ የሚኖረውን ህዝብ በዘር እንዲደራጅ ምንም ትርጉም በማይሰጥ የታሪክ ድጋፍ የሌለው የታሪክ ማስረጃ የሌለው የጂኦግራፊ ማስረጃ ኢኮኖሚ ማስረጃ የሌለው በጣም አጥፊ በሆነ መንገድ ነው የተሰራው። ይህን ያደረጉት ሆን ብለው ኢትዮጵያን ለመጉዳት ነው እየተባለ ደግሞ የሚነገርም ነገር አለ። እሱ አይደለም። የህዋት መሪዎች ያስቀመጡት ወይም በሀገሪቷ ያመጡት አመራር ራስ ጥቅም ላይ የተመሰረተ ነው። ለምሳሌ ጎንደር፣ ሰሜን ምዕራብ ጎንደርን መሬት ወደ ትግራይ ማረጋቸው ይሄ ትክክል አይደለም። ትግራይን ለመርዳት የኢትዮጵያን ኢኮኖሚ ማሻሻል ነው የሚያስፈልገው። ትግራይ ሕዝብ በየትም ቦታ ተዘዋውሮ የሚኖር ሕዝብ፣ ስራ የሚሰራ ሕዝብ ነው። ከዚህ በፊት በክፍለ ሀገር ስርዓት በነበረ ጊዜ የትም ሄዶ የሚሰራ ነው። ችግሩ ኢኮኖሚውን እንዴት ነው የምናሻሽለው ሳይሆን የመሬት ቅሚያ ሆኖ የህዝብ ግጭት ነው የምናየው። ስለዚህ መሸፋፈኑን ትትል ወደ ትክክለኛው መሰረታዊ ችግር መሄድ አለብን። የዛሬ ወር ትምህርታዊ ቪዲዮ ኮንፈረንስ አዘጋጅተን ነበር። እዚህ በእኔ በኩል የተሳተፉ ሁለት ታላላቅ ምሁራን ዶክተር አሰፋ ምረቱ በጂኦግራፊ በኩል የጻፉትን ትንሽ ነገር ፈቀድልኝና ላንብብ። እሺ፣ አጠር አድርገው አጠር አድርጌ የቀድሞ ክፍለ ሀገራት በአጠቃላይ የኢትዮጵያን መሬቶችን የተፈጥሮ ሀብቶች ዝናብ፣ ወንዝ፣ ጫካ፣ የዱር ሀብቶች እንዲሁም በሀገሪቱ ዋና ዋና የአየርና የመልክዓ ምድር ጠባዮች ቆላ፣ ወይና ደጋ፣ ደጋ ተካተው ለሁሉም ህዝብ እንዲዳረሱ ያደረጉ ከመሆናቸውም በላይ ከአስራ ሦስቱ ክፍለ ሀገሮች ውስጥ አስራ አንዱ የኢትዮጵያን የኢንተርናሽናል ድንበሮች ጥበቃ ድርሻቸውን እንዲያበረክቱ የተዋቀሩ ነበሩ ይላል። ይሄ በእውነቱ ታላቅ እውቀት ነው። ይህ እውቀት ለምን ተደመሰሰ? ለምን ይህ እውቀት መሰረት ሆኖ ኢትዮጵያ ወደፊት እንድትለማ አልተደረገም? እዚህ ላይ ነው ዋናው። ለዚህ ነው ቅድም ይህንን ችግር ሊመልሱ የሚችሉት የአሁኖቹ ገዢዎች ናቸው። ምክንያቱም ስህተቱን የፈጠሩ እነሱ ስለሆኑ፣ አሁን ያሉበት ሁኔታ በጣም አስጊ ነው። ሸዋ ውስጥ ነው ቁጭ ያሉት መጥተው እነሱ ትግራይ ውስጥ የሸዋ ሸዋ የጎጃም ጎጃም የራሱን ስራ እያስተዳደረ ኢትዮጵያን ማልማትና ማሳደግ በራስ አስተዳደር ስርዓት መኖር ይቻል ነበረ። ይሄ ነው ዋናው ችግር ነው የምለው። አመሰግናለሁ። መልካም ገፋ አድርገን እንድንሄድባቸው የሚፈልጉ ሀሳቦች ተነስተዋል። ግን ቶሎ ብለን በእሱ እንዳንጠመድ አዳዲስ ሀሳቦች እንድታመጡ ይሄ ቋንቋን መሰረት ያደረገው አከላለል ችግር ነው የሚለውን በኋላ ላይ እንድትመለሱበት ላድርግ። አቶ ያሬድ፣ እርሶም እንዲያውም በወጣትነት ጊዜው ይሄን ከመሬት ላራሹ ህዝቦች ራሳቸውን ማስተዳደር የሚገባቸውን ነፃነት እንዲያገኙ የሚለውን ካቀነቀኑ የጊዜው ወጣቶች ውስጥ ጥምሮት እና ዛሬ ካለው ሁኔታም ጋር አሁን ችግር አለ የሚባልበት ያ ግጭት ያሰጋሉ ብዬ ያነሳውትን ጥያቄ የርሶንም እንመልከት መልከት ባለን ሰዓት ሰብሰብ ሰብሰብ እያደረግን እናልፋለን። አቶ ያሬድ በእኔ አመለካከት በህዝቦች መሀል ግጭት አለና ያ ያሳስባል የሚለው የዶክተር ዳንኤል አስተሳሰብ የምጋራ አይመስለኝም። የማንነት ጉዳይ ጎልቶ መጥቷል። ኢትዮጵያ ውስጥ ግን ያሉት ግጭቶች የግድ ከዚህ ማንነት ጋር የተያያዙና የሚያስፈሩ አዲስ በታሪካችን ያልነበሩ ናቸው ብዬ ማየት ፈቃደኛ አይደለሁም። ምክንያቱም አንድ ማየት ያለብን ነገር አሁን አንደኛ አገራችን ለአለም አቀፍ ህብረተሰብ በጣም የተጋለጠች አገር ሆናለች አገራችን ለሚዲያ የተጋለጠች ሀገር ሆናለች ሶ ዱሮ ለምሳሌ እኔ ከሁለተኛ ደረጃ ተማሪነት የጀምሮ ከሺህ ዘጠኝ መቶ ስልሳዎች ማለት ነው ስለ ኢትዮጵያ የተወሰነ ግንዛቤ መያዝ ከጀመርኩበት ጀምሮ በጉጂና ደራሳ በአፋር እና ሶማሌን መሀል ግጭቶች እና የህይወት መጥፋት የንብረት መውደም እንደነበር በጣም አተሎ ለብል ስንሰማ ሰማን ያደግ ነው እና ምንድን ነው ያኔ ለሚዲያ ተጋልጦ ያልነበረ ማህበረሰብ አሁን ይበልጥ ለዛ ክፍት የሆነ ይመስለኛል። አንደኛ ሁለተኛ ፋክተር ግን ከዚህ ከፖለቲካዊ ማንነት፣ ከክልል ማንነት፣ ከቋንቋ ጋር የተያዘው ማንነት መነሳት ጋር ኤሊቱ አካባቢ ልሂቃኑ ልሂቃኑ አካባቢ ያንን የመጠቀም እና ያንን እንደ ፖለቲካ መነሻ የመያዝ ነገር አለ። ከዚህ በመነጨ አሁን አዲስ ምናየው ድሮ በእኛ ጊዜ ለምሳሌ ቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ተማሪዎች እያለን ፈጽሞ ያልነበረ ነገር፣ በኦሮሞና ትግሬ ተማሪዎች መሀል ግጭት አለ፣ በኦሮሞችና አማሮች መሀል ግጭት አለ፣ በአማሮችና ትግሬ ተማሪዎች መሀል ግጭት አለ። አንዳንድ ጊዜ ከምንሰማቸው ሪፖርቶች እነዚህን ግጭቶች ግፊት የሚያደርጉት የደህንነቱ መዋቅር ውስጥ ያሉ ኤሌመንቶች ናቸውና የተማሪውን ዝቅተኛ የንቃተ ሕሊና ደረጃ ይጠቀሙበታል የሚል ነው። ስርዓቱ ተጠያቂ የሚሆን የሚመስለኝ አንደኛ ለማረጋገጥ አንችልም፣ ግን ከሚነገረው በእውነት የራሱን የደህንነት ኤጀንቶች ወይንም ሰራተኞች ለእንዲህ አይነት የእርስ በርስ ግጭት ይጠቀማሉ ወይም የሚለው ይሄ አንዱ ነው። ሁለተኛው ግን በአንድ በኩል የክልል ማንነትን የሚገፋውን የሚያጦዘውን ያህል በሌላ በኩል እነዚህን ብሔረሰቦች የሚያስተሳስር የጋራ አንድነት ላይ ምንም የሚሰራው ነገር የለም። በአመራሩ ደረጃ በፖለቲካ አመራሩ ደረጃ ኢትዮጵያን እንደ ኢትዮጵያ በስሟ ለመጥራት እንኳን የመጠየፍ ነገር ሀገሪቱ፣ ሀገራችን፣ ያቺ ሀገር፣ ይቺ ሀገር አይነት ነው እንጂ ኢትዮጵያን በስሟ እንኳን ለመጥራት ፈቃደኛ አልነበሩም። እና አሁን አቶ ለማ መገርሳ ባህር ዳር ሄደው ኢትዮጵያዊነት ሱስ ነው ምናምን ሲሉ ህዝቡ እንደዚህ በጣም በከፍተኛ ደረጃ ለጉዳዩ ድጋፍ የሚያሳየው ተርቦ የቆየው ተነፍጎ የቆየው ጉዳይ ስለሆነ ይመስለኛል እና ከፖለቲካ አመራሩ ጋር ነው አብዛኛው ችግር ያለ ይመስለኝ እንጂ በጣም የሚያሳስብ የዚህ የህዝብ ህዝብ እልቂት አለ ብዬ ለማሰብ ፈቃደኛ አይደለሁም። ልዩነት ያላቸው ሀሳቦች እንዳሏችሁ በክርክር መልክም ወጣ ብለው የመታየት እድል እንደሚኖራቸው ተስፋ አደርጋለሁ። ወደ ዶክተር ዳንኤል ከመመለሴ በፊት ግን የህዝብም ባይሆን አቶ ያሬድ ይሄ ጎሳን የለየው ግጭት መነሻው ምንም ይሁን ምን መፍትሄው ላይ መነሻውን መመልከቱን እንደሚጠይቅ እረዳለሁ። ግን አሳሳቢ ነው ይላሉ። ምንም እንኳን ሂደት መለስ እያለ ለበርካታ አመታት የታየባቸው ቢኖሩም አሁን ድንበር የሚዋሰኑ ጎሳዎች መካከል ያን አይነት ግጭት መኖሩ ተዘግቦ ያውቃል። ከዚህ ቀደምም ምናልባት ተጨባጭ ሁኔታዎችን መቃኘት ይጠይቅ ይሆናል። ነገር ግን ከሌሎች ምክንያቶችም ጋር ተያይዘው ምንጩ ምንም ይሁን ምን ያሳስባል ብለው ይሰጋሉ። ያሳስባል። በረጅም ርቀት ኢትዮጵያን አንድነት ይፈታተናል ብዬ አላስብም። ነገር ግን ይሄ የእርስ በርስ ግጭቱ የተስፋ መቁረጥ ስሜ ለሌላ ቁርሾ መሰረት የሚሆኑ ነገሮች ጥሎ የማለፍ አደጋ እነዚህ ስላሉት በስነ ስርዓት ልናየው፣ ሊመረመር እና እንዲቆምም መረባረብ ያለብን ይመስለኛል። ከዛ ውጪ ግን የኢትዮጵያን የወደፊት እጣ ሊፈታተን የሚችል አደጋ ነው ብዬ ፎርሰም ሪዘን ይበልጥ አይዲዮሎጂካል ነው ልትለው ትችላለህ። እኔ ኢትዮጵያን እንደነዚህ በታሪክ የቆዩ ታላላቅ ስልጣኔዎች እንደ ቻይና፣ ቱርክ፣ ህንድ ምናምን በነዛ ድምር ውስጥ ነው ማለት እንጂ እንደ ሱማሌ እንደ ዩጎዝላቪያ በነዚህ ውስጥ ለማየት ፈቃደኛ አይደለሁም ከዚህ ከምዕራቡ በቀሰም ነው የምሁራዊ እውቀትና ግንዛቤ ልንረዳው ማንችል አንድ የሚያስተሳስረን በድህነት የተጋመደ በጦርነት የተጋመደ የጋራ ነገር ያለም ይመስለኛል። ያ የከፉ አዝማሚያዎች ከመምጣት ይልቁንም ደግሞ ዘለቄታ ያለው ጉዳት ከማምጣት አንድነትን ከመፈታተኑ ሊረዱ ይችላሉ የሚል አመኔታ ነው ያለሁት። አዎ ልክ ነው። መልካም ዶክተር ዳንኤል፣ ሌሎች ርዕሶች ጋር አልሄድም። እርስዎና አቶ ያሬድ የተለያያችሁበት የሚመስለው ነጥብ ላይ የበኩሎን ሀሳብ እንዲሰጡ ዕድል ልስጥ። እሺ፣ አቶ ያሬድ የት ተወልደው እንዳደጉ አላውቅም። እኔ ተወልጄ ያደግኩት ሲዳመው ነው። አሁን ደግሞ አራዳ ጊዮርጊስ አዲስ አበባ ነው። እሺ። ስለዚህ የጠቀሷቸው ሁለት ጎሳዎች በአነጋገሮ ላይ ትዝ ይለኛል። እርሶ አራዳ አዲስ አበባ ሆነው የሰሙትን እኔ በዓይኔ ያየኋቸው ደግሞ ለየት ይላሉ። አሁን ለምሳሌ ሲዳሞው ክፍለ ሀገር በስድስት አውራጃዎች ተከፍሎ ነበረ። አሁንም አሉ ዞን ይሏቸዋል። ዞን ምን ማለት እንደሆነ አይገባኝም። እነዚህ እያንዳንዱ አውራጃዎች ከፍተኛ ጎሳ አላቸው። ይሄንን የክፍለ ሀገር አስተዳደር ዝም ብለን ጣል ጣል ባናደርግ ጥሩ ነው። ምክንያቱም ታሪክ አለው። አሁን ቅድም የተናገርኩት ዶክተር አሰፋ በጂኦግራፊ ዶክተር ዳንኤል ክንዴ ደግሞ በታሪክ በደንብ አድርገው ገልጸውታል። ይህንን ህዝቡ እንዲያየውም ቪዲዮ ልከናል። በተጨማሪ በኢትዮ ሚዲያ እና ፎር ኢትዮጵያ ዳት ኦርግ እኔ የማዘጋጀው ድረገጽ ነው። በሱም ልከናል። ህዝቡ ያያል ብለን ተስፋ እናደርጋለን። እውነትንና ታሪክን ተከትለን መሄድ ይኖርብናል። የአቶ ለማ መገርሳ ኢትዮጵያ ሱሳዊነትን የሚል የፖለቲካ አነጋገር ነው። እዛ ላይ በእውነቱ ጊዜህን ማጥፋትም አልፈልግም። ኦሮሚያ ለኦሮሞ እየተባለ ኢትዮጵያዊነት ሱስ ነው። ይህ አይደለም አሁን ችግሩ፣ ዋናው ችግር የሀገሪቷ፣ ቅድም አቶ ያሬድን ጠቅሰውታል፣ የማንነት ጉዳይ ማንነት ምን ማለት ነው? ምንድን ነው ማንነት በእውነቱ የተማረ ሰው ይህንን ጠልቆ መመልከት አለበት። ምንድን ነው ማንነታችን? እኛ እዚህ አሜሪካ ነገር ስንኖር ሰው ነን። የሰው ልጅ እንዴት ማንነቱ ይጠየቃል? ይሄ ማንነት የተባለ ፖለቲካ የመጣው በእነዚህ በአሁኖቹ ገዢዎች ነው። ይሄንንም ያመጡበትን ደግሞ ጠለቅ ብለን መመልከት አለበት። ሰሜን ጎንደር ላይ ትግርኛ ይናገራሉ፣ አማርኛ ይናገራሉ። ትግርኛ ትናገራላችሁና ወደ ትግሬ ግቡ ነው ይሄ። ዘለቅ ብለን ስና የራስ ጥቅም ብቻ ማስጠበቂያ ነው እንጂ በእውነቱ ይሄ ቁም ነገር ያለው የፖለቲካ ስርዓት አይደለም፣ መኖርም የለበትም። የሰው ልጅ በቋንቋው፣ በሃይማኖቱ፣ በጾታው አይደለም ማንነቱ። የሰው ልጅ ማንነቱ ሰው መሆኑ ነው። እዚህ ላይ ጊዜ ማጥፋት የለብንም። ኢትዮጵያ ህዝብ አልተማረም በሰፊው ማንነትን ጠይቅ እየተባሉ ያፋጁታል። እኛ ይህንን ተቀብለን ማንነቱ እያደገ ነው ማለት ትክክል አይደለም። ይሄ ነው ልዩነታችን። እኔና በአቶ ያሬድ በኩል አመሰግናለሁ። መልካም። ይሄ የፍልስፍናና የአስተሳሰብ ዘለግ ያለ ክርክር የሚካሄድባቸውን ምናልባትም አሁን ከምትነጋገሩበት አለፍ ያሉትን ጭብጦች አነጋጋሪ፣ ሌሎች ጉዳዮች ስላሉ ለጊዜው እንተዋቸዋለን። አቶ ያሬድ ግን ሌላ ጥያቄ ከማስከተሌ በፊት እሳቸው በሰጡት አስተያየት ላይ ባጭሩ መመለስ አለብኝ የሚሉት ካለ እድል ልስጥ። የማንነት መሰረታዊ የሰው ልጅ መገለጫ ነው ያልኩ አይመስለኝም። በዚህ ክርክር ላይ እያደገ የመጣ የማንነት የፖለቲካ አይደንቲቲ ከዚህ ከአዲሱ ስርዓት መዋቀር ጋር እየጠነከረ መጥቷል። እነዚህ ደግሞ በፊት ለፊታችን ተጋርጠው የቆሙ የፖለቲካ እውነታዎች ናቸው፣ መፍትሄ ይፈልጋሉ የሚል ነው ያለኝ ግንዛቤ። መልካም፣ ይሄ ምናልባትም ክርክሩ ሊቀጥል የሚችል አቅጣጫ ያለው፣ ለመፍትሄ ፍለጋው ጠቃሚ ናቸው የሚባሉትን ሰበዞች መዘን እናወጣለን። ቋንቋን መሰረት ያደረገው አከላለል አንድምታው ምንድን ነው? ምን አስከትሏል? ፌዴራላዊ አወቃቀር ምን ልዩነት አለው? ማንነት ከዜጎች አፍ መፍቻ ቋንቋ፣ የቡድንና የግል ነጻነት፣ ወይም ግለሰቦች የሚያዩባቸውን መንገዶች አከራካሪነታቸው ረጅም ነው እና እንደምልከታችሁ ለአሁን የሚበጁን ነገሮች ላይ እናተኩራለን። አድማጮቻችንም የተለያየ ሀሳብ ይዘው እንደሚከታተሏችሁ እረዳለሁ። አስፈላጊ አይደሉም እያልኩ አይደለም። አሁን ካለው አጣብቅኝ ለመውጣት ግን ምን ይታያቸዋል? እነኚህ ሁሉ ልዩነቶች ኖረው ወደ አደጋ ከሚያመሩ ሁኔታዎች ግን በምን መታቀብ ይቻላል? በዚህ ሰዓት የሚከታተሏችሁ ወንድማማቾች የተለያየ አቋምና ሀሳብ ሊኖራቸው ይችላል። ግን ምን አይነት መንገዶች ወደ ሳተው አዝማሚያ ሊወስዱን ይችላሉ? አቶ ያሬድ። እኔ እንግዲህ በመፍትሄነት ማስበው ኢትዮጵያዊ ዜግነቱን ሕዝቡ ተቀብሎ ከዜግነቴ ጋር የሚመጥን የፖለቲካ ተሳትፎዬ ይሄ ነው ማለት የሚችልበት አይነት ሀገር ቢኖረን የተሻለው መፍትሄ ነበር። ነገር ግን በስርዓቱ ሰርጎ የመግባት አቅምም ሆነ በተቃዋሚው ሀይል ድክመትም ሆነ በአጠቃላይ ስለ ዜግነት ያለን አገራዊ ግንዛቤ ደካማነት በመነጨም ሆነ ወይንም ባለፉት አርባ አምስት ዓመታት በተደረጉት ትግሎች ኢትዮጵያን የሚሉ ሀይሎች ከግራውም ሀይል ይሁን ሌላው ኢትዮጵያ ብሄርተኛ ሀይል እየተዳከመና እየተበተነ እየተሰደደ ከመምጣት አኳያን ብለው የፖለቲካ ለለውጥ ለማምጣት የሚችሉ ሀይሎች ድክመት እጅግ በጣም ጎልቶ የሚታይ ነው በኢትዮጵያችን የፖለቲካ ምህዳሩ እጅግ በጠበበበት ሳይሆን በጠፋበት ሁኔታ ውስጥ ምን እንደውም የሚሻለው ብዬ ሳስብ የታየኝ መንገድ አንዱ በኢህአዴግ በራሱ ሕዝባዊ ወያኔ ሀርነት ትግራይን ግፊትና ጭቆና አባላቱ እንዲቃወሙ የማድረግ አመራሩ እምቢ እንዲል ማድረግ እና ለዚህ የማነሳሳትን ተግባር እንደ አንድ ዓላማ መያዝ አስፈላጊ ሆኖ ተሰምቶ ነበር። አንዱ መንገድ አንዱ ተስፋ መፍትሄ ሆኖ ሊታይ የሚችል ይሄ ይመስለኛል። ይሄ ግን በራሱ ለኢትዮጵያ መፍትሄ ያመጣል ሳይሆን የፖለቲካ ሜዳውን የመክፈትና ሌሎች የፖለቲካ ኃይሎች የሚሳተፉበት የፖለቲካ እስረኞች የሚፈቱበት ሀገሪቱን አጠራቆ የያዘው የማንነት ስሜት እየቀነሰ በጋራ የሚያስተሳስሩን ሀገራዊ እሴቶች የሚበለጽጉበትን የፖለቲካ ሁኔታ ለማመቻቸትና ዘላቂ ለሆነ የተመቻቸ የሀገር ግንባታ የምንገባበት ሁኔታ ለመፍጠር የሚያስፈልግ የፖለቲካ እርምጃ ነው ብዬ ነው ማስበው። በእኔ በኩል አመሰግናለሁ። ተከታይ ጥያቄ እንዳነሳ ይጋብዛል አቶ አመራሩም ሆነ ሀገሪቱን እያስተዳደረ ባለው ገዢ ፓርቲ በኩል በውስጡ ሊፈጠሩ የሚችሉ ወደሚፈለገው አቅጣጫ የሚረዱ አስገዳጅ ሁኔታዎችን ይፈጥራሉ ይመስለኛል። በደምስ ሀሳቡ ጥያቄዎቹ ብዙ ናቸው። መንግስት ሊያመጣ ይችላል ተብሎ የሚጠበቁ ለውጦችን አቅም የለውም ወደሚለው አዝማሚያ ሄዱ እስኪመስል ድረስ በግልጽ የሚነገሩ በፍርሃት ተሸብቦ የቆየ የለውጥ ጥያቄ እስከ ማንሳት ድረስ ደርሷልና አሁን ለዛ ሰዓት አላለፈም ወይ? በእርግጥ ተጨባጭ የሆነ ሌሎችን የመፍቀድ ወይም የማስገባት ፈቃደኝነቱ መምጣት የለበትም ወይ? ወደ ሌላ ቦታ ከመሄድ በፊት በደመሳሳው ጥያቄዎቹ ብዙ ናቸው። ተስፋ መቁረጥ የሚታይበት ሁኔታ መንግስት ሊያመጣ ይችላል ተብሎ የሚጠበቁ ለውጦችን አቅም የለውም ወደሚለው አዝማሚያ ሄዱ እስኪመስል ድረስ በግልጽ የሚነገሩ በፍርሃት ተሸብቦ የቆየ የለውጥ ጥያቄ እስከ ማንሳት ድረስ ደርሷልና አሁን ለዛ ሰዓት አላለፈም ወይ? በርግጥ ተጨባጭ ሆነ ሌሎችን የመፍቀድ ወይም የማስገባት ፈቃደኝነቱ መምጣት የለበትም ወይ? ወደ ሌላ ቦታ አድማጮች፣ የአገር ጉዳይ ወጋችን አልተቋጨም። ለቀደመውና ለቀሪው ጥያቄዎች እንግዶቻችን የሚሰጧቸውን መልሶች መሰንበቻውን በተከታታይ ፕሮግራሞቻችን እናቀርባለን። ለአሁኑ ግን ዚያሬ ጥበቡን እና ዶክተር ዳንኤል ተፈራን ለጊዜያቸው እናመሰግናለን። እግዚአብሔር ይስጥናል። Yeah. And to turn the